የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ጤና ይስጥልኝ። እንደምናምሽታችኋል። የእሁድ ምሽት የጋቢና ቤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ እና ተደግመው ቢሰሙ ያነቃቃሉ ያልናቸውን መራርጠን ይዘንላችኋል። የምሽቱ አስተናጋጃችሁ ኤደን ገረመው፣ አቀናባሪያችን ደግሞ ኤልያስ አስማረ ነው። አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። ሳምንት ብዙ አበይት ክንውኖች የተከናወኑበት ሆኖ አልፏል። ለአብነት ያህል ማርቼት በመባል የሚታወቀው ዓለም አቀፍ የሴቶች ቀን የተከበረበት ነው። በዓለም አቀፍ የሴቶች ቀን እንግዳ ያደረግናቸው ብቻቸውን ልጆቻቸውን ያሳደጉ አንዲት እናት ናቸው። ወይዘሮ ግንብ ወግሽ ከበደ ይባላሉ። ያነጋገረቻቸው ስመኝሽ የቆየናት ቀጥሎ ይቀርባል። ግን ወግሽ በቅድሚያ አንቱ መባል እንደማትፈልጊና አንቺ እንድልሽ በጠየቅሽኝ መሰረት አንቺ እያለን እንቀጥላለን። እስቲ ወደ ትዳር ገብተሽ ሁለቱ ልጆችሽን ከመውለድሽ በፊት ስለነበረው ህይወትሽ እናውራ። ያ ጊዜ ምን ይመስላል? የተወለድኩት ከአምቦ ሰላሳ አምስት ኪሎ ሜትር ርቃ በምትገኘው ቶኬ ሬንሳ የምትባል መንደር ነው። የገጠር መንደር ነች። እና እዛ ከአንደኛ እስከ ስድስተኛ ተማርኩ። ከስድስተኛው ክፍል በኋላ ደግሞ ወደ አምቦ መጥቼ ቤት ተከራይተን ከወንድሞች እህቶች ጋራ ሁለት ሴቶች ማትሪክን አልፈን አዲስ አበባ ዩኒቨርሲቲ ገባሁ። እዛም የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በእሱ ትምህርቴን አጠናቅቄ ብቸኛ እናት ከሆንኩ በኋላ ደግሞ እንደገና ማስተር ሴን ስርዓተ ጾታና ልማት በሚል ተምሬ ጨረስኩኝ። መንግስት ትትልቅ መንግስት መስሪያ ቤት የሚባሉ ከዛ በኋላ ደግሞ ዓለም አቀፍ ድርጅቶች፣ ኤንጂኦዎች፣ ዩናይትድ ኔሽን ውስጥ ዩኒሴፍ፣ አውሮፓ ህብረት፣ አሜሪካ ዩኤስ አይዲ የሚባል ድርጅት ውስጥ ስርዓት ለስሞቃና ልማት አድቫይዘር ነበርኩኝ አማካሪ ነበርኩኝ። እንግዲህ እንግዲህ እንደነገርሽን በትምህርትሽም በስራሽም ስኬታማ የሚባል ጉዞ ተጉዘሻል። ከዛ ጎን ለጎን ደግሞ ትዳር ይዘሽ ልጆች ወልደሻል። ግን ትዳሩ መቀጠል ስላልቻለ ተለያያችሁ። ያ ሂደት ምን ይመስል ነበር? አንድ ሰው ብቸኛ እናት ወይም ብቸኛ አባት የሚሆነው በተለያየ ምክንያት ነው። ወይ ሳታገቢ ልጆች ወልደሽ ማሳደግ ትፈልጊያለሽ፣ ወይ በፍቺ ወይም በሞት ነው። እህ በዛ ላይ ዋናው ነገር ትለያየውን ስትፋች ብቸኛ ስትሆኚ በምን ሁኔታ ላይ ነበር የሚለው ወሳኝ ነው። የእድሜሽ፣ የትምህርት ደረጃሽ፣ ሀብት መኖር አለመኖር፣ ገቢሽ፣ ጤናሽ፣ መኖሪያ ቦታሽ፣ እነዚህ በሙሉ ወሳኝ ናቸው። እኔ እናቴ በልጅነት አባታችን ሞተው ነው ያሳደገች እንግዲህ ሰባት ልጆች ብቻዋን ስታሳድግ አይቻለውኝ ማለት ነው። ሳትማር ደግነች፣ ለሰው የምትኖር ከሰው ጋር የመኖር ለሰው የመርዳት እና ያንን ደግነቷን ይዤ እኔ ደግሞ ትምህርት ጨመርኩበት ማለት ነው። ያ ችግር ሲገጥመኝ ማለት ነው። የውስጥ ችሎቷ፣ ድፍረቷ፣ ዘዴዋ እነዚህ በሙሉ እንትን ብሎኝ ዞሮ ዞሮ ምንድን ነው ማንም ሰው አስተሳሰብሽና ጭንቅላትሽ ውስጥ ነው ያለው። ትዳር ማለት እስር ቤት ነው ወይ? አይደለም ምርጫ መሆኑን ነው እኔ ያየሁት። እዚህ ጋር አንድ ያነሳሽው ነጥብ አለ። በተለይ ማህበረሰቡን በተመለከተ ትዳር መፍታትን እንደ ትልቅ ከባድ ነገር ተደርጎ ስለሚቆጠር ብዙ ሴቶች ማህበረሰቡ ምን ይለናል በሚል ፍራቻ መጥፎ ትዳር ውስጥ የሚኖሩ ሰዎች አሉ። እንደውም ብዙ የአእምሮ ጫና የሚደርስባቸውም ልጆች በዛ ውስጥ ያፈራሉ ና ከቤተሰብሽ ሊሆን ይችላል፣ ከአካባቢሽ ከማህበረሰብ የደረሰብሽ ጫና ነበረ። ምንም አይደርስብሽ ነገር አለ የሚመቤት የስነ ልቦና ጫና አለ። ማህበራዊ አለ። ተስፋ እንድትቆርጪ ብቸኛ እንድትሆኝ ኮንፊደንስሽን እንድታጪ ከሰው እንድትርቂ ብዙ ነገሮች ነው የሚገጥሙሽ። ማለት የሴት ልጅ የሚባለውን እንዲበስድብ ወይ በሆነ ነገር ትሰሚዋለሽ። ልጆች በበደል ውስጥ እያለቀሱ አንቺ ራስሽ እንትን እያልሽ የምትኖሪ ህይወት ለእኔ ደለም ብዬ ደግሞ ተሳክቶልኛል። በራሴ ልጅ ማሳደግ ደግሞ እንግዲህ ሁለትም ሆኖ ከባድ ነው አንዱ ሲኮን ደግሞ የበለጠ የሚከብድ ይመስለኛል። አንቺ በጣም የከበደ የምትይው ምኑ ነው? እኔ ባለቤቴን አስተምሬው ማለት ቁጭ ብያው ልጆች ይዤ እሱ ውጭ ሀገር ዶክትሬቱን ይዞ ምናምን መጥቶን የተለያየ ነው። ስንለያይ ፍርድ ቤት ያለ ፍትህ ነው የተወሰነብኝ። ምንም ነገር ማጣት ማለት ነው። ከዛ በኋላ ነው በኢኮኖሚ ሀብዬ ነው እንደገና ትልልቅ እንትኖች የኖረኝ ከዛ በኋላ ነው ማስተርሴ ተምሬ እንትን ያልኩት። ገብቶሻል። የልጆቼንም ቢሆን እነሱ ላይ ጊዜ ን ነበር ማጠፋው ከልጆቼም ይለየኝል። ከልጆቼ የልጆችን ስብ እና መገንባት ነበር ትልቁ ስራ። ግን ያው ለአንድ ለኢትዮጵያና የተለያየ ነው። ሴት ነሽ፣ ልጆችን በብቻኝነት ያሳደግሽ እናት ነሽ። በዛ ላይ ደግሞ የምትኖሪበት ማህበረሰብ በተለያዩ አመለካከቶች ውስጥ የሴት ልጅ በማለት ወይም ትዳርሽንም ከመፍታት አንጻር የሚሰጡ እንትኖችን ተቋቁመሽ ነው። እነዚህም ሁሉ ስታደርግ የነበረው እና ይህንን ጥንካሬ ከየት አገኘሁት ነው የምትይው። በእርግጥ እናትሽን አንስተሻል። ከእናትሽ ያየሽው ነገር አለ። ከዛ ሌላ ምናልባት ጥንካሬ ሰጥቶኛል የምትይው ነገር አለ? በጣም አለ። አንደኛ በእኛ አገር እንደምታውቂው ብዙ ነገር ቻዩ ስለምትባይ ብዙ ሴቶች ችለውት ይኖራሉ፣ ችግርን፣ በደልን። እኔ ጥንካሬ የሰጠኝ እችለዋለሁ፣ አደርገዋለሁ። ህይወት ምርጫ ነው አነብ ነበረ። እናቴ ጋር ያየውትን ነገር እኔ ደግሞ በእውቀት አዳብረው ነበረ። በጣም ነበር ራሴ ላይ የምሰራው ጤናዬ ላይ። በግሪዋ ካረጋለው፣ ከሰዎች ጋር እወያያለሁ ጓደኞች አሉኝ። ከዛ ሼር እንደራረጋለን። አንዱ የአንዱን እንትን ያ እያጠነከረኝ እያጠነከረኝ መጣ ማለት ነው። ችግር እንደ እርግዝና ነው፣ ብትደብቂው ብትደብቂው አድጎ ልጅ ይሆናል ይባላል። እኔ እዛ ደረጃ ሳይደርስ ሁሉ ነው እንትን የምለው። በቃ እነዚህ ነገሮች ናቸው የረዱን ብዬ አስባለሁ። ጥሩ ነገር አነሳሽ። በተለይ የትም ዓለም ላይ እናት ለልጆቿ ቅድሚያ ትሰጣለች፣ ለቤተሰቧ ቅድሚያ ትሰጣለች። ሴት ልጅ ብዙ ጊዜ በዚህ መሀል እራስን መርሳት የሚባል ነገር ያጋጥማል ብዙ ሴቶች ላይ እና እሷ ላይ ትንሽ ምናልባት ልምድሽ እንድታካፍል በጣም የሚገርምሽ ነገር። እኔ ከልጆቼም ጋር እደሰታለሁ፣ ብቻዬንም ስሆን በእርግጥ የመጀመሪያው ሰዓት ላይ ትጎጃለሽ። ይህ ምናምን እንደዚህ እንደዚህ ምናምን ና ቶሎ ከው ውስጡ መውጣት አለብሽ ከዛ ውስጥ ወዲያውን የወጣሁት ከዛ ወጥቼ ደግሞ ዩኒቨርሲቲ ነው ገባሁት ገባሁ ማስተር ሴን ተማርኩ ከዛን ልነግርሽ አልችልም ሁሉንም ነገር ነው የማደርገው ለራሴ እኔ ጤነኛ ካልሆንኩ ልጆቼ ጤነኛ እንደማይሆኑ አውቃለሁ ከልጆቼ ጋር ሁሌ ነው የማወራው ራሴ ላይ የምሰራው ደግሞ በልብስ እና በሽቱ ምናምን አይደለም ራሴ ጤና ላይ ነው የምሰራው ተኛለሁ ጤነኛ የሆነውን ምግብ እበላለሁ ከዛ በኋላ በእግሬ ሄዳለሁ እነሱ እኔን እያየ እንደገና ብፕረስቲንት እንዲሆኑ ጭንቀት ውስጥ ይገባ አላረግ። እናት ራሷን ጠብቃ ነው ልጇን የምትጠብቀው። አሁን ልጆች ሱ የደርሰዋል ኳ የኔ ኮፒ ነች። ናዝሬት ስኩል ነበር የምትማረው በጥሩ ውጤት አለፈች። ከዛ በኋላ እዚህ መታ። አሁን እዚሁ ሀገር አንድ ትልቅ ልጆ ውስጥ ከሽን ማኔጀር ሆና ትሰራለች። እድሜዋ ሀያ አምስት ሀያ ስድስተኛ አመቷ ነው። ወንዱ ሀያ አራት አመቱ ነው። ያነሱ ትንሽ ደነገጠ ማለት ነው። ስራ ይለቀቅ የተቀመጥ ከሱ ጋር በቃ ትምህርቱን ጥሩ ውጤታ መጣ። ጎበዝ ውጭ ነበረ ድነው የምፈልገው አለ። ጥሩ በጣም ጥሩ ውጤታ ማርጌ ልጅም ውጤታ ማሆነች። ስለዚህ ምንም መሰናክል አይሆንብሽም። የውስጥሽ አስተሳሰብሽ ጭንቅላት ውስጥ ነው ያለው ሁሉም ነገር። መለስ ብለሽ ስታስቢው በጣም የሚያስደስትሽ ነገር ምንድን ነው? ስኬት ብለሽ የምታየው በህይወትሽ የኔ ስኬት ሁለት ነው። አንዱ ራሴ ላይ፣ ሁለተኛው ልጆቼ ላይ የሰራሁት ነው። በራሴ ላይ እንዳልኩሽ ንብረት በሙሉ ለሱ ስንትን ሲል እኔ ምንም ነገር ሳጣ ትምህርቴን ተማርኩኝ። ትልቅ ስራ ውስጥ መስራት ጀመርኩኝ። አለምን በስራ ምክንያት ዞርኩኝ፣ አየሁኝ። ሌላው የልጆቼ ስኬት ከምግብ እኩል ነው እውቀት ነው መመገባቸው ልልሽ ይችላለሁ። መግቢያችን ላይ እንደገለጽ ነው፣ በተለያየ ምክንያት ልጆቻቸውን ለብቻቸው የሚያሳድጉ ሴቶች አሉ። በዚህ አይነት ህይወት ውስጥ ሲያልፉ ደግሞ በኢኮኖሚም በማህበረሰቡ በሚደርስባቸው ጫናም ይከብዳቸዋሉ እና ከራስሽ ልምድ በመነሳት ለእነዚህ እናቶች የምታስተላልፊ መልዕክት ካለሽ አስተላልፍላቸው። አንደኛ እኔም ተምሬ ያለፍኩት ያው ቋሚ ችግር እንደሌለ ነው። ሁል ጊዜ ችግርን ወደ መልካም አጋጣሚ መቀየር እንደሚቻል ነው። ሌላው እውቀት ነው። እኔ ልጆችን በልጆችን በእውቀት ነው፣ በምግብ ብቻ በልብስ ብቻ አይደለም ያሳደግኳቸው፣ እውቀት ነው። ሌላው ከአባታቸው ጋራ ያላቸው ግንኙነት በጣም ሰላማዊ መሆን አለበት። እስከ መጨረሻዋ አብረን እንነጋገር ነበር። እሱ አግብቶ ለልጆች ወልዷል፣ ይደውልልኛል። ሰው ማማከር እኔ የጠቀመኝ እሱ ነው። ከሰው ጋር መወያየት ያስፈልጋል። ግልጽ ከሆንሽ መፍትሄ አለው። እችላለሁ ካልሽ ትችዋለሽ። አይምሯቸው ላይ ይስሩ። ጭንቅላታቸውን ማሳመን ነው። እና ይሄንን ነው ነው የምመክረው። በተለያዩ ህይወት መንገዶች ላይ ተጉዘሽ ብቸኛ እናትም ሆነሽ በትምህርትሽም በስራሽም ስኬታማ ሆነሽ ዛሬ ደግሞ ልጆቹ ስልልቅ ቦታ ደርሰው ልምድሽን አካፍለሽናልና በጣም ነው የማመሰግነው። በአድማጮች ስም እግዚአብሔር ይስጥልኝ። እሺ። ወይዘሮ ግንቦገሽ ከበደንና ስመኝሽ የቆየን እናመሰግናለን። በማዳመጽ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁም የውድ ምሽት የጋቢና መሰናዶ መሰናዶን ነው። ከኛ ጋር ስለሆናችሁ እናመሰግናለን። በመቀጠል ደግሞ ወደ ጉደር ከተማ እናቀናለን። ተማሪ ገላኔ ሙለታ ትባላለች። የጉደር ሁለተኛ ደረጃ ተማሪ ናት። የአስራ ሁለተኛ ክፍል ሀገር አቀፍ ፈተናን ለመውሰድ በመሰናዳት በነበረችበት ዋዜማ ምሽት ላይ እናት ትሆናለች። ታዲያ ይሄ ሀገር አቀፍ ፈተናውን መውሰድ አላገዳትም። እንደሚከተለው ይቀርባል። በኮቪድ-19 ወረርሽኝ ምክንያት ትምህርቷን አቋርጣ ከጉደር ከተማ አቅራቢያ ወደሚገኙት ቤተሰቦቿ ያመራችው ባለፈው መጋቢት 2012 ዓ ም ነበር። በዚህ መካከል ነበር ከቤተሰቦቿ ጋር እየኖረች ሳለች ከአምስት ዓመት የፍቅር ጓደኛዋ ጋር በትዳር የተጣመረችው። መቼም ትምህርት ሳይዘገይ አይቀርም ብለው ያሰቡት አዲሶቹ ተጋቢዎች ልጅ እንዲኖራቸው ተመኙ። ብዙም ሳይቆዩ ጸነሰች። ምንም ያህል የመውለጃዋ ጊዜ ቢቃርብም ታዲያ የአስራ ሁለተኛ ክፍል አገር አቀፍ ፈተና ለመውሰድ በምትሰናዳበት ዋዜማ ይሆናል የሚል ግምት እንዳልነበራት ትናገራለች። እንዴት ወደ ጉደር እንደመጣችና የልጅ እናት የሆነችበትን አጋጣሚም እንዲገልጻለች ገላኔ ቁርማ ብዬ ቆባ ዝሮ ኒኮስ ነ የለንደርብን ጀደ ለሀገር አቀፍ ፈተና እየተዘጋጀው ባለውበት ሁኔታ፣ ፈተናውም እንዳያመልጠኝ ጥረት እያረግኩ ባለውበት ሰዓት እንደ አጋጣሚ ምጥ ሲይዘኝ ወደ ጉደር ጤና ጣቢያ መጥቼ የፈጣሪ ፍቃድ ሆኖ ይሄው ሴት ልጅ በሰላም ተገላግያ አለው። ፈተናዬም አላመለጠኝም። በዚህም በጣም ደስ ብሎኛል። ፈተናውን በጤና ጣቢያ ሁኜ እንዲፈተን ላገዙኝ ሁሉ ምዝጋናዬን አቅርባለሁ። ባየን ገለቴ ፈጣ ሴት ልጅ በማግኘቷ በጣም ደስተኛ መሆኗን የተናገረችው ገላኔ ያውም ዓለም አቀፉ የሴቶች ቀን በሀገር አቀፍ ፈተና ዕለት መሆኑ ድርብ ደስታ ፈጥሮብኛል ብላለች። ሐኪም የመሆን ህልምም እንዳላት ገልጻለች። ረገሩ ሚጥ ስመጣብኝ ደንግጬ የነበረ ቢሆንም አሁን ግን በጣም ተደስቻለሁ። የልጄንም ስም ከና ብያት አለው። ለወደፊቱም ትምህርቴን ስጨርስ ዶክተር መሆን ፈልጋለሁ። ምክንያቱም ለፈተና ከገጠር መጥቼ በአጋጣሚ ሚጥ መጥቶብኝ ጤና ጣቢያ ስገባ የጤና ባለሙያዎቹ ምን ያህል እንዳገዙኝና ከሀገር አቀፍ ፈተናውም እንዳልቀር ያደረጉልኝን ጥሩ ነገር ስላየሁኝ እኔም እንደነሱ ሌሎች ሰዎችን ማገልገል እፈልጋለሁ። ሰከና ፈዊ ጉዳን ቀባቸው ሴቶች በምንም አይነት ሁኔታ ውስጥ ቢሆኑ ከዓላማቸው ዝንፍ ማለት የለባቸውም ስትል ተመሳሳይ ሁኔታ ለሚገጥማቸው ወጣት ሴቶች መልእክቷን አስተላልፋለች። አኔ ለሴቶች ያለኝ መልእክት ልጅ ቢወልዱ እንኳ ከዓላማቸው ከትምህርታቸው መሰናከል የለባቸውም፣ ትምህርታቸውን መቀጠል አለባቸው። በረተን ኢሳኒብ ዳምሰ ጉዳን ቀባቸው። ወይዘሮ ገላኔ ገላሳ የገላኔ እናት ናቸው። በጤና ጣቢያ ውስጥም ሆነን የጎደለብን የለም። ልጄ ከትምህርቷ ሳትሰናከል የልጅ እናት መሆኗ አስደስቶኛል ነው ያሉት። ዋቀዩም ሞሙጫኮ ከነና ከኔቲ ቶ ባሩምሳሺዝ ገድጋሪንኩቲን የልጅ ልጄን ስላሳየኝ ልጄም ትምህርቷን ሳታቋረጥ በሰላም ስለወለደች እና ፈተናዋንም ባለማቋረጧ ላደረገልን ሁሉ ነገር ፈጣሪን አመሰግናለሁ። ይሄው ልጇንም ታቅፋ ፈተናዋንም እየሰራች ነው። እዚህም የጎደለብን ነገር የለም። የምበላም የምጠጣም፣ ሁሉም ሙሉ ነው። በተለይ እለቱ የሴቶች ቀን የሚከበርበት መሆኑ ደግሞ ደስታዬን እጥፍ አድርጎታል። በሚችለው ሁሉ ባለቤቱ ገላኔን ሲያግዝ እንደቆየ የተናገረው ባለቤቷ አቶ ሙሉጌታ ታዬም አሁንም ትምህርቷን ሳታቋርጥ ትልቅ ደረጃ ላይ እንድትደርስ ልረዳት ቆርጫለሁ ይላል። የተጋባ ነው ባለፈው ዓመት ማለትም የኮሮና ቫይረስ ገብቶ ትምህርት በተዘጋበት ወቅት ነበር። ከዛ በፊት ግን ለአምስት ዓመት ያህል በጓደኝነት አብረን ቆይተናል። አሁን ይኸው ትምህርቷን ሳታቋርጥ ፈተናውም ሳይስተጓጉል በሰላም ስለተገላገለችልኝ ደስ ብሎኛል። ትልቅ ደረጃ ላይ እንድደርስልኝ እኔም የበኩሌን አግዛት አለሁ። ቤት ውስጥ ምግብ በማብሰልና ቡና በማፍላት እንዲሁም በተለያዩ ተግባራት የበኩሌን እየተወጣው ነበር። አሁንም በዚሁ ቀጥላለሁ ብሏል። መምህር አየለታዬ የገላኔ የግል ፈታኝ ናቸው። ለገላኔ ድርብ ደስታ ነው እሷንም በመፈተኔ በጣም ደስ ብሎኛል ብለዋል። ያው እሷን እየፈተንኳት ነው የተገናኘ ነው፣ እና የሴቶች ቀን እንደመሆኑ እሷም ተፈታኝ እንደመሆኗ እዛውም ልጅ አግኝታለች ድርብ ደስታ ነው እና እኔም እሷን እዚህ በመፈተን በጣም ደስ ብሎኛል። ለሴቶች ቀን ለመወዳት ባለቤቴ፣ በሕይወት ለሌለችው እናቴ እንዲሁም ለሲል ለመላው ለኢትዮጵያ እና ለዓለም ሴቶች በሙሉ እንኳን ለሴቶች ቀን በሰላም አድረሳችሁ ማለት እወዳለሁ። አመሰግናለሁ። እንዲህ አይነት አጋጣሚ በጉደር ሲፈጠር የመጀመሪያው ነው ያሉት የቶኬ ኩታይ ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ አቶ ሸለመ ኪቲላ በበኩላቸው በወረዳቸው ከስምንት መቶ በላይ ተማሪዎች የሀገር አቀፍ ፈተናው ላይ መቀመጣቸውን አስታውቀዋል። በ2012 ዓ ም በኮቪድ ወረርሽኝ ሳቢያ ሳይሰጥ የቀረው የ12ኛ ክፍል አገር አቀፍ ፈተና በመላ አገሪቱ እየተሰጠ ይገኛል። ለአሜሪካ ድምፅ ናኮር መልካ ከጉደር some I'm oh. so oh. ዳቢ ናቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ ተደርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስር የሚገኘው የሆሳዕና መስማት የተሳናቸው ትምህርት ቤት ነው። የፊንላንድ መንግስት ደግሞ የገንዘብ ድጋፍ አድርጓል። መዝገበ ቃላቱን የማሰናዳት ሂደቱን የመሩት ከሶስት አመታት በፊት የበጎ ሰው ሽልማት አሸናፊው ዶክተር መኮንን ሙላት ናቸው። ሀብታሙ ስዩም አነጋግሯቸው ነበር። ቆይታቸው መዝገበ ቃላቱን የማዘጋጀት ሀሳቡ እንዴት እንደመነጨ ከሚያስረዱበት ይጀምራል። እንግዲህ ይሄ የመጀመሪያ ስራችን አይደለም ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። ስና ሲሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ ሀያ አምስት ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበርና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አለ። ኦኬ በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ የምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለእሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይሄንን ችግር በማየት በመጀመሪያ የሁለተኛ ደረጃ የሚያስተምሩ መስማት የተሳናቸውን የሚያስተምሩ ትምህርት ቤቶች የኬታሉ የሚለውም ትናየን ያሉ ምልክቶች ይስሉ ወይ ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውንም አየን ያሉትን መሰብሰብ ጀመር እና ለምሳሌ፣ ከዚያው ከሆሳማ ከአዲስ አበባ ከሐረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩት ምልክቶችን እየሰበሰብን ቆየንና ቅዳችን የነበረው እንግዲህ በመዝገበ ቃላት አዘጋጅተን ከዚያ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዚያ በኋላ እናሰራጫለን ከሚል አንፃር እና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው። ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለውን እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው? በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው። በመጀመሪያ ከዚያ ስናልፍ የምልክት ቋንቋ አስተርጓሚዎች እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሚኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት፣ ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ለጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆች እና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ፣ በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆችም አሳዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው። የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟችሁ ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት? ይሄኛው ፈታኝ ያደርገዋል ለምን? ምክንያቱም አንድ ቃላቶች ይሄ ቀን ከቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የተለየ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁል ጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብሮ ደግሞ ሶሉሽን የሚለው ይመጣል እና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር። መስማት የተሳናቸው ራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሳናቸው አሉ እና እነሱ ትልቅ ግብዓት ነበሩ። የተሻለ ልምድ ስላላቸው ተማሪዎች፣ ራሳቸው መስማት የተሳናቸው ተማሪዎች አንድን ቃል ለምሳሌ ንበል እና ወደ ኬሚስትሪ ምናምን አካባቢ ስንሄድ አቶሚክ ናምበር ብምን አቶሚክ ናምበር ምንድን ነው? አቶሚክ ናምበርም ኤክስፕሌን ማድረግ ያስፈልጋል፣ ማስረዳት ያስፈልጋል ለተማሪዎቹ። ከተረዱ በኋላ ግን ከዚያ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ ብናደርገው ይሻላል የሚል ራሳቸው ሳጀስት ያደርጋሉ፣ እና ያንን እንወስዳለን ማለት ነው። እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ እየተደርጎበት ከዚያ በኋላ ወደ ዲክሽነሪው እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎችስ አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር፣ እንዴት ነበር ምልክት የሚያደርጉትንም ያንን ሃሳቢ ማድረግ ያስፈልጋል። ስለዚህ ብዙ ንፅፅር ከዚህ አካባቢ ማድረግ ያስፈልጋልና አው አዎ፣ ፈጣኝነት አለው። እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል። እንደው እነዚህ የኅብረተሰብ ክፍሎችስ በሰፊው እንዲያገኙት በያሉበት እንዲዳረሱ ምን እየተደረገ ይገኛል? እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን። በሁሉም ክልሎች አካባቢ ከየትምህርት ቢሮዎች ጋር እንትን እንላለን እንደርሳለን። እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካፍተው ባሉበት ትምህርት ቤቶች ሁሉ እንዲደርስ ማድረግ ይቻላል እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት መምህራንንም የአቅም ማጎልበቻ ስልጠናዎችንም ስለምንሰጥ ብዙዎችን እንደርሳለን። ዶክተር መኮንን ሙላት በእጅጉ አመሰግናለሁ። በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡ እኔም በጣም አመሰግናለሁ። እንግዲህ አድርጋ ስለጋበዛችሁን ዜናዎቻችን እሁድ ምሽታችሁን ከኛ ጋር ለማሳለፍ ስለፈቀዳችሁ እናመሰግናለን። የዛሬ ጋቢና ቤን መሰናዶ እዚህ ላይ ተጠናቋል። በፌስቡክ ገጻችን በያምሃሪክ ላይ በትዊተርም ሃሽታግ ጋቢና ቤን በመጠቀም ጻፉልን። በፕሮግራሙ አርቶወቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ እንዲሁም እኔ ኤደን ገረማው አብረናችሁ አምሽተናል። በነገው ምሽት በመደበኛው መርሃ ግብራችን እንገናኝ እያልን በዚሁ እንሰናበታለን። ሰናይ ምሽት።